በሶሪያ የተኩስ አቁም ስምምነት ይጀመራል ተብሎ በሚጠበቅበት በአሁኑ ወቅት የሩሲያ ጦር አውሮፕላኖች ክሬምሊን የአሸባሪ ድርጅቶች ሲል የጠራቸውን የሽምቅ ተዋጊዎች ጠንካራ ይዞታዎች በቦምብ መደብደባቸውን ቀጥለዋል። የተኩስ አቁም ስምምነቱን የሸመገሉት ሩሲያና ዩናይትድ ስቴትስ ናቸው። የሩሲያው ፕሬዚደንት ቭላዲሚር ፑቲን ዛሬ ለጋዜጠኞች እንደተናገሩት ሩሲያ በሶሪያ የሚገኙ የእስላማዊ መንግሥቱን እና ከአልቃይዳ ጋር ግንኙነት ያለውን የአልኑስራ ግንባር አሸባሪ ቡድኖች በቦምብ የመደብደብ ዘመቻዋን የመቀጠል እቅድ አላት። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በሶሪያ የተኩስ አቁም ስምምነቱ ዛሬ በሀገሪቱ አቆጣጠር ከእኩለ ሌሊት ጀምሮ ተግባራዊ እንደሚሆን እየተጠበቀ ባለበት ሁኔታ ሲናገሩ የሶሪያና ኢራቅን ጦርነት ማብቃት የእስላማዊ መንግስት ነኝ በሚለው የአሸባሪዎች መረብ ላይ ድል ለመጎናጸፍ የሚያስችል አይነተኛ መሳሪያ ነው ብለዋል። ፕሬዚደንት ኦባማ ትላንት መንግስታቸው ከፍተኛ ባለሥልጣናት ጋር ተገናኝተው ከተወያዩ በኋላ የተኩስ አቁሙ በሶሪያ ዘላቂ ሰላም ለማምጣት የሚያስችል ሁኔታን የመፍጠር አቅም ይኖረዋል ሲሉ በተጨማሪ አስረድተዋል። ተቀናቃኝ ወገኖች ተኩስ ለማቆም የደረሱበትን ውሳኔ ሰላማዊ ድርድሩን በሐቀኝነት ያካሄዱ እንደው የሚፈትሽበት ይሆናል። ከዚህ ቀደም ቬና ላይ የተደረሰው ስምምነት ግልጽ ነው። ይበልጥ ሁሉንም ወገን አሳታፊ የሚሆን በሕዝብ የተወከለ መንግስት ለመመስረት የሚያስችል የሽግግር ሂደት ነው። ነፃ ምርጫ ማካሄድን ተከትሎ አዲስ ሕገ መንግስት ይረቀቃል። በድጋሚ መግለጽ እፈልጋለሁ። ይሄ እኔ ያዋጣል ብዬ ያመንኩበት የሶሪያ መጻይ ሁኔታ እየተመለከተ የሽግግር ሂደት ባሻገር አል አሳድን አይጠቀልልም። የሚጠበቀው የተኩስ አቁም በሀገሪቱ የፖለቲካ ሽግግርና መረጋጋት ሊያመጣ ይችላል። የእስላማዊ መንግሥት አሸባሪ ቡድን ስጋት ይቀንሳል ተብሎ በዩናይትድ ስቴትስና በዓለም አቀፍ የሶሪያ ድጋፍ ሰጪ ቡድኖች ይታገዛል በመጨረሻም